17ቱ የሀገር አቀፍ የፖለቲካ ፓርቲዎች በትላንትና ዕለት ባደረጉት ስብሰባ ካረቀቋቸው 13 አጀንዳዎች ስድስቱን እንዳጸደቁት ተዘግበዋል። ከስድስቱም የጸረ ሽብር አዋጅ፣ የመገናኛ ብዙሃን አዋጅ፣ የበጎ አድራጎት ድርጅቶችና ማህበራት አዋጅና የታክስ አዋጅ እንደሚገኝበትም ዘገባው ጠቅሰዋል። አስራ አምስት አጀንዳዎች ማቅረባቸውን የሚናገሩት የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበ እስካሁን የጸደቁትን ጨምሮ የፓርቲዎች ምዝገባና የምርጫ አዋጅ፣ የዲሞክራሲ የሰብአዊ መብትና የፍትህ ተቋማት አወቃቀር ላይ ለመደራደር መስማማታቸውን ለዶቼ ቬለ ተናግረዋል። ዜጎች በክልል ተዘዋውሮ የመስራት መብት፣ የመሬት ሊዝ፣ ተፈናቃዮችንና ብሔራዊ መግባባትን በተመለከተም ሊደራደሩበት መስማማታቸውን አብራርተዋል። ፓርቲያቸው ያልተስማማበትንና አቋሙን ሊቀይር የማይችልበት ወሳኝ አጀንዳዎች እንዳሉም የምዕአድ ምክትል ፕሬዚዳንት ይናገራሉ። በልዩነት ያለት ነው የአስቸኳይ ጊዜ አዋጅ የፖለቲካና የሕሊና እስረኞች የሚለውን በገዢው ፓርቲ በኩል የፖለቲካ እስረኛ የለብኝም የሚያለው በሚገርም አይነት ሁኔታ ነው። ለዓለምም አስደናቂ ነው። ከሰማኒያ ሶስት ጀምሮ እስካሁን የፖለቲካ እስረኛ የለብኝም ብሏል። እኛ ደግሞ በጠራራ ፀሐይ የታሰሩ አባሎቻችን ያለ ፍትህ አሁንም ሁኔታቸው መኮንን ለመቷለቃ ምሳሌ አንስተን ሶስት አመት ያለ ምንም ማስረጃ ታስረው ነው ነፃ የተባሉት። ነፃ ሲባሉ ሞራላቸው፣ ማህበራዊ ኑሯቸው፣ ትዳራቸው፣ እሴታቸው ፈርሶ አካላቸው ጎሎ ነው ነጻ የተባሉት እና ይህን ያደረሱ አካላት ተጠያቂነት በሌለበት ሀገር አንዱን ጸረ ሽብር ህጉን እንድና የሚያስገድደን እነዚህን ነገሮች ናቸው። በሱ ላይ የተስማማን ቢሆንም ግን እስረኛ የለብኝም ብሎ ማለቱ በመያድ በኩል ይሄ የገባንበት ዋናው የድርድር ሀሳብ እንደመያድ ፖለቲካ እስረኞችን እና አባላትን ከስልሳ አምስት ፐርሰንት የሚባል ማጋነን አይሆንም። እኔ መያድ አባላት እስር ላይ ነው የሚገኙት እና በእነዚህ ጉዳዮች ላይ መደራደር ካልቻልን ድርድሩ ይህንን መቀበል እንዳለበት ያው ለገዢው ፓርቲ አስረድተናል። አቶ ሙሉጌታ ፓርቲያቸው ያቀረበውን ቀሪ አጀንዳዎች ገዢው ፓርቲ ያለመቀበል አቋሙን እንዳሳየ ገልጸው ቅዳሜ በሚቀጥለው ስብሰባ ፓርቲያቸው አቋም ይዞ እንደሚገኝ ይናገራሉ። ትናንትና በተደረገው ውይይት የአስቸኳይ ጊዜ አዋጁ ላይ ለመደራደር የቀረበውን ረቂቅ ኢህአዴግ አገሪቱ በአስቸኳይ ጊዜ አዋጅ ውስጥ ሆና ስለ አዋጁ መደራደር አይቻልም ስል አጀንዳውን ውድቅ ማድረጉ ከአገር ውስጥ የመጡ ዘገባዎች ያመለክታሉ። በህገ መንግስቱ ማሻሻያ ሊደረግበት ይገባል ተብሎ ከቀረቡት አንቀሶች ማለትም አንቀስ 39 አንቀስ 72 እና አንቀስ 46 ኢህአዴግ በዚህ ጉዳይ ላይ የመደራደር መብት የፓርቲዎች አይደለም ሲል አጀንዳውን ውድቅ ማድረጉ ዘገባዎቹ ያመለክታሉ። ከኢህአደግ መረጃ ለማግኘት ያደረግነው ሙከራ አልተሳካም። የም አድ ምክትል ፕሬዚዳንት በትናንትና ውለት በተደረገው ድርድር የታዘቡትን አጋርቶናል። ሆናል ጠንካራ ክርክር አድርገናል። በዛሬው ውይይት ላይ ግን ኢህአደግ ለድርድር እንዳልመጣ እስከሚመስልን መጀመሪያ ላይ ባደረግናቸው ውይይቶች የተቀበላቸው የድርድር አጀንዳዎች የኢህአደግን የድርድር ቁርጠኝነት ያሳያል ብለን ያሰብነው ነበረ። ከዛ መጨረሻ ላይ ግን አሁን የፖለቲካ እስረኛ ሲል ኢህአዴግ ባሪ ለውጥ እንዳላመጣ ነው መረዳት ይቻላል። አሁን የተጀመረው ድርድር በአገሪቱ ያለውን ፖለቲካዊ ውዝግብ ለማስወገድ ይረዳል ብለው ያስባሉ ብለን የማህበራዊ መገናኛ ዘዴ ተከታታዮቻችን ጠይቀን ነበር። በራያ አካባቢ ነዋሪ መሆናቸውን የተናገሩት አቶ አሰፋ የአባታቸውን ስም ሳይጠቅሱ የድርድሩ መጀመር ጥሩ ነው ካሉ በኋላ በገዢው ሆነ በተቃዋሚ ፓርቲዎች በኩል አለ ያሉትን ድክመት ይጠቅሳሉ። ከገዢው መንግስትም ይሁን ከተቃዋሚዎች በኩል የሆነ ጭፍንነት እኔ ያውቃለሁ ሁባይነት ሁሉም የሚያዳምጡት የራሳቸውን ሀሳብ ብቻ እንጂ ሕዝቡ ምን ይፈልጋል፣ የሕዝቡ ነባራዊ ሁኔታ ያገናዘበ አይደለም። ሌላ ስማቸውን ያልጠቀሱ ተከታታይ ደግሞ የምርጫ ሕግ አይሰራም እንደ ሕጉ ተጽፎ ታገኘዋለ በተግባር የሚሰራው የምርጫ ሕግ ሳይሆን ሌላ ነው። ለምሳሌ መቶ ፐርሰንት አሸነፍኩ ስል ምን ዘዴ ተጠቅሞ ነው የሚለው ማወቅ ነው። ኢትዮጵያ ውስጥ ተቃዋሚ የሚባል ነገር የለም፣ አጉል ጫጫታ ነው ያሉ ሲኖሩ ከድርድሩ የሚጠበቅ አንዳችም ነገር የለም እንደሌለም እራሳቸው ተደራዳሪዎች ያውቃሉ የሚል የጽሑፍ አስተያየት ደርሶናል።